ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛቢ አደራዳሪ እነዚህ ገለልተኛ የሆኑ ነው። ታዛቢ ላይ ኢህአዴግም ተቃውሞ የለውም። ማንኛውንም ታዛቢ ማምጣት ትችላላችሁ። ፈረንጅ ይምጣ፣ ኢትዮጵያዊ ሆን ከኢትዮጵያዎች የሚሆን ሀገሩንም ወክሎ የሚምጣ በግል የሚምጣ መታዘብ ይችላል ብሏል። አደራዳሪ ላይ ግን ገለልተኛ የሚል አደራዳሪ በገዢው ፓርቲ በኩል እንደማይቀበል ነው። ሞዳሊቱም ላይ ያቀር ኢህአዴግ አቋም ፓርቲዎች በዙር ይምሩ ነው። የሜአድ ምክትል ፕሬዚደንት አቶ ሙልጌታ አበበ ናቸው። በኢህአዴግና በተቃዋሚ ፓርቲዎች ሊካሄድ የታቀደው ድርድር በማን መመራት እንዳለበት እስካሁን ያለ መስማማታቸውን ከገለጹበት የተወሰደ ነው። ዝርዝሩን በዕለቱ አብይርስ እናቀርባለን። ዩናይትድ ስቴትስ ለአፍሪቃ የምትሰጠውን ድጋፍ ለመቀነስ ሀሳብ የቀረበው አኩሪቱ እጅግ የከፋ ረሃብ አንዣ ቦባት ባለበትና በአካባቢውም ለብዙ አስሮች ዓመታት ያልታየ አደጋ በተደቀነበት ጊዜ ነው ሲል የተባበሩት መንግስታት የዓለም ምግብ መርሃ ግብር አስታወቀ። በዜና መጽሔ ክፍለ ጊዜ ትንታኔውን እናቀርባለን። የኤፍቢአይ ማለት የዩናይትድ ስቴትስ የፌደራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ የቀድሞ ፕሬዚደንት ባራክ ኦባማ ባለፈው ዓመት ፕሬዝዳንታዊ ምርጫ ከመካሄዱ በፊት የስልክ መስመሮች እንዲጠልፉ አድርገዋል በማለት ፕሬዚደንት ዶናልድ ትራምፕ ያሰሙት ክስ ማረጋገጫ እየሌለው እንደሆነ በመግለጽ አረጋግጠዋል። ዩናይትድ የዩናይትድ ስቴትስ መንግስት ለውጭ የሚሰጠው እርዳታ እንዲቀነስ ሀሳብ ባቀረበበት በአሁኑ ወቅት አፍሪቃና ጎረቤቶቿ ሀገር ከባድ የረሃብ ቀውስ እየገጠማቸው ነው። ሶማሊያ፣ ናይጄሪያ፣ ደቡብ ሱዳንና የመን 20 ሚሊዮን የሚሆኑ ሰዎች የረሃብ ሁኔታ ሊገጥማቸው ይችላል ተብሏል። እነዚህ የዕለቱ ርዕስ ዜናዎች ናቸው። ሳምንታዊው ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም በመልኩ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና አስትልን እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ መጋቢት 11 2009 ዓ ም ዝግጅቶቻችን ጋር ትርኛ አስተናጋጆች አሉላ ከበደና አዳነች ፍስሃዬንን ከፕሮግራሙ አቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱ ዜና እናሰማለን። የኤፍቢአይ ማለት የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ የቀድሞ ፕሬዚደንት ባራክ ኦባማ ባለፈው ዓመት ፕሬዚዳንታዊ ምርጫ ከመካሄዱ በፊት የስልክ መስመሮች እንዲጠለፉ አድርገዋል በማለት የፕሬዚደንት ዶናልድ ትራምፕ ያሰሙት ክስ ማረጋገጫ የሌለው እንደሆነ በመግለጽ አጋልጠዋል። የትራምፕ የምርጫ ዘመቻ ረዳቶች ትራምፕ እንዲያሸንፉ ሲሉ ከሩሲያ ጥቅሞች ጋር ወንጀል አዘል የሆነ ትብብር አድርገው እንደሆነ ለማወቅ መስሪያ ቤታቸው ምርመራ እያካሄደ መሆኑን ጄምስ ኮሚ ጨምረው ጠቁመዋል። ዘጋቢያችን ኬን ብሬድሜር ያጠናቀረው ዘገባ ለአዲስ አበባ ያቀርበዋል። ሩሲያ በህዳሩ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጇ አለበት የሚሉት በመሸነፋቸው ሰበብ ፈላጊ የሆኑት ዲሞክራቶች ናቸው ሲሉ ፕሬዚዳንት ዶናልድ ትራምፕ በሹፈት መልክ ዛሬ መናገራቸው ተሰምቷል። በትዊተራቸው ባስተላለፉት ጠንከር ያለ አስተያየትም የቀድሞ ፕሬዚዳንት የባራክ ኦባማ የብሔራዊ ደህንነት ሹም ጄምስ ክላፐር እና ሌሎችም እኔ ምርጫውን ለማሸነፍ ብዬ ከሩሲያ ጋር የተገናኙበት ሁኔታ እንዳልነበር ቃላቸውን ሰጥተዋል ይላሉ። ይሄ ዜና ሁሉም እንደሚያውቀው የፈጠራ ወሬ ነው ብለዋል ትራምፕ። የፕሬዚደንትነት ሥልጣኑን ከያዙ ሁለተኛ ወራቸው ላይ የሆኑት ትራምፕ ዲሞክራቶች ይላሉ ቀሽም የምርጫ ዘመቻ በማካሄዳቸው ስላፈሩ ሁሌም የሩሲያን በምርጫችን ጣልቃ የመግባት ዜና እያራገቡ ናቸው። አያይዘውም የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ያካሄዱት ዘመቻም ውጤት ተፈላጊውን ያመጣል ብለው ስላሰቡ ያ ደግሞ አልተሳካላቸውም ብለዋል። ይህን ያሉት ትራምፕ ግን ሚስተር ኦባማ ሰልለውኛል ስላሉትና መረጃም ስላላቀረቡበት ክስ በትዊተራቸው አልጠቀሱም። ሚስተር ትራምፕ በዛሬው ቀን በተናገሩት ቃል ምክር ቤቱም ሆነ ኤፍቢአይ ማለት የፌዴራሉ ምርመራ ቢሮ ትኩረት ማድረግ ያለባቸው እውነተኛው ዜና ምሥጢራዊ መረጃ እንደምን ሾልኮ እንደወጣ ማጣራት ነው ይላሉ። ስለ የትኛው ሾልኮ የወጣ መረጃ እንደሚያወሩ ግን በውል አላብራሩም። ፕሬዚዳንት ትራምፕ የቀድሞ ፕሬዚዳንት ኦባማ በኒውዮርኩ ሕንጻቸው ላይ ስልካቸውን ጠልፈው እንደ ሰለሏቸው ከሁለት ሳምንት ለበለጠ ጊዜ ክስ ሲያሰሙ ይህን ክስ የሚደግፍ አንዳችም መረጃ አላቀረቡም። ያ ብቻም አይደለም። የምክር ቤቱን አፈ ጉባኤ ሪፐብሊካኑን ፖል ራያንን ጨምሮ ታዋቂ ዲሞክራቶችና በርካታ ሪፐብሊካኖች ጭምር የሚስተር ትራምፕ ክስ በመረጃ ተደግፎ አላገኙትም። አሁን በቀደም በቀደም ዕለት እሁድ ሪፐብሊካኑ ኮንግረስማን ዴቪን ኑነስ ፎክስ ኒውስ ለተባለው ቴሌቪዥን በሰጡት ቃል የሚስተር ትራምፕ ስልክ ሳይጠለፍ አይቀርም የሚል አዲስ መረጃ ይፋ ያደረገው የፍትሕ ሚኒስቴር መግለጫ እንኳ አላሳመነኝም ማለታቸው አይዘነጋም። የዩናይት ስቴትስ የሕግ መወሰኛ ምክር ቤት ፕሬዚዳንት ትራምፕ በከፍተኛው ፍርድ ቤት ያለውን ክፍተት እንዲሞሉ ያቀረቧቸውን እጩ ኒል ጎሽን ብቃት ለማረጋገጥ ማነጋገር ይዟል። በምክር ቤቱ የሕግ ጉዳዮች ንዑስ ኮሚቴ ሊቀመንበር ቻክ ግራስሊ ባደረጉት ረጅም የመክፈቻ ንግግር ብልህና ብቃት ያላቸው ባለሙያ ናቸው ሲሉ እጩን አወድሰዋቸዋል። ሊያሳስብ የሚገባው ህገ መንግስታዊ ስርዓትን የማስጠበቅ በዋናነትም የስልጣን ክፍፍልን የማስከበር ጉዳይ ነው። አሁን ከፊታችን የቀረቡት እኚህ ሰው ታዲያ ሙያዊ ስራቸው በእነኚህ ምትክሎች የታነጸ ነው ሲሉ ግራስሊ አሞጋግሰዋል። የቀድሞ ፕሬዚዳንት ኦባማ ለቦታው የሰየሟቸውን ሰው በምክር ቤት ፊት ቀርበው ውሳኔ እንዲሰጥባቸው ያደረጉትን ጥረት ሪፐብሊካኑ አግደው ቦታው እስካሁን ባለው ጊዜ ክፍት ሆኖ እንዲቆይ በማድረጋቸው ዲሞክራቶች እንደተቆጡ መሆናቸው ይታወቃል። ሴናተር ዳያን ፋይንስታን ታዲያ ወግ አጥባቂው ጎሽ ገና መመለስ ያለባቸው ብዙ ጥያቄዎች አሉ ሲሉም አስገንዝበዋል። የእኛ ስራ እኚህ ተመራጭ የሚወስዷቸው ውሳኔዎች በአሜሪካ ህዝብ ላይ ሊኖረው የሚችለው አንድምታ እንዲመረመር ማድረግ ነው የሀብታሞችን ወይም የባለ ጸጋውንና የሀያላኑን ብቻ ሳይሆን የመላው አሜሪካውያንን ህጋዊና ህገ መንግስታዊ መብቶች ያስከብሩ እንደሆንም ማጤን ነው ብለዋል። ከፍተኛው ዳኛ አንቶኒ ስካሊያ ባለፈው ዓመት ካረፉ ወዲህ ከከፍተኛው ፍርድ ቤት ዘጠኝ አባላት አንድ ከፍተኛ ዳኛ ጎድሎት ሲሰራ መቆየቱ የሚታወቅ ነው። የዩናይትድ ስቴትስ መንግስት ለውጭ የሚሰጠው እርዳታ እንዲቀነስ ሀሳብ ባቀረበበት በአሁኑ ወቅት አፍሪቃና ጎረቤቷ ሀገር ከባድ የረሃብ ቀውስ እየገጠማቸው ነው። በሶማሊያ፣ ናይጄሪያ፣ ደቡብ ሱዳን እና የመን 20 ሚሊዮን የሚሆኑ ሰዎች የረሃብ ሁኔታ ሊገጥማቸው ይችላል። የውጭ እርዳታ እንዲቀነስ የቀረበው ሀሳብ በእነዚህ ሀገሮች እና በሌሎችም አስከፊ ሁኔታ እንደሚያስከትል የረዴት ባለሥልጣኖች ገልጸዋል። ዩናይትድ ስቴትስ ዋናዋ የተባበሩት መንግስታት ድርጅት የምግብ ፕሮግራም ለጋሽ ነች። ባለፈው ዓመት ከሁለት ቢሊዮን ዶላር በላይ አበርክታለች። ወደ ኋላ ዝርዝር ዘገባ ይኖረናል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአርባ ሰዎች በላይ ያሳፈረ አውሮፕላን ዋው በተባለች የደቡብ ሱዳን ከተማ ተከስክሶ በሰዓት እንደጋየ የአውሮፕላን ማረፊያው መሐንዲስ ፖል ቻርልስ ተናገሩ። በሕይወት የተረፉት ሀያ ሰዎች ብቻ ሳይሆኑ እንዳልቀርም ጠቁመዋል። አውሮፕላኑ ዛሬ በመጥፎ አየር ሳቢያ ለማረፍ ሲሞክር በማኮብኮቢያ ጣቢያው አጠገብ የነበረውን የተበላሸ ጭነት መኪና እንደምታ ነው ፖል ቻርልስ ያመለከቱት። የሶሪያ ወታደራዊ ኃይል አማጽያን በመዲናይቱ ደማስቆ ለፈጸሙት ጥቃት ዛሬ የምላሽ እርምጃ ወስደዋል። አማጽያን በከተማይቱ ሰሜን ምስራቅ ክፍል በመንግሥት ቁጥጥር ስር ባሉ ሰፈሮች ላይ ድንገተኛ ጥቃት ባካሄዱ ማግስት ነው ወታደራዊ ኃይል የምላሽ ጥቃት የከፈተው። የዛሬው ጥቃት ጆባር የተባለውን ሰፈር ያካትታል። አማጽያኑ ባለፈው እሁድ ባካሄዱት ጥቃት ጆባር በተባለው ሰፈር ላይ በርካታ ሕንፃዎችን ተቆጣጥረዋል። ጥቃቱን የጀመሩት ሁለት መኪኖች ውስጥ የተጠመዱ ፈንጂዎችን በማፈንዳትና በርካታ የአጥፍቶ መጥፋት ጥቃቶች በማካሄድ ነው። ባለፈው ዓመት በተካሄዱ ውጊያዎች የአማጽያኑ በደቡብና ምዕራብ ደማስቆ ይቆጣጠሯቸው የነበሩት ቦታዎችን አጥተዋል። ይሁንና በምስራቅ ደማስቆ በኩል አሁንም አንዳንድ ቦታዎችን ይቆጣጠራሉ። ሶሪያ ውስጥ ከስድስት ዓመታት በላይ ለሆነ ጊዜ ውጊያ ሲካሄድ ቆይቷል። የሶሪያ ደጋፊ ተዋጊዎች፣ የተለያዩ አማጽያን፣ የኩርድ ኃይሎችና እስላማዊ መንግስት ነኝ የሚለው ቡድን በሀገሪቱ በየበኩላቸው የሚንቀሳቀሱ መሆናቸው ራሱ ጉዳዩ ውስብስብ እንዲሆን አድርጎታል። የተባበሩት መንግስታት ድርጅት የሶሪያን የሰላም ንግግር በአዲስ መልክ ለማንቀሳቀስ በሚያደርገው ጥረት በያዝነው ሳምንት ቀጣይ ውይይት ለማካሄድ አቅዷል። አድማጮች፣ የምሽቱ ዜናችን ዜላ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ ሰኞ መጋቢት 11 2009 ዓ ም ዝግጅታችን ጋር የስርጭት መሐንዲሳችንን ቢል ባርበርን እንዲሁም አቀናባሪያችንን ብርሃን ኃይሉን ይዘን አስተናጋጆች አሉላ ከበደና አዳነች ፍሰሐየ ነን ከልዩ ልዩ ቅንብሮችና ዘገባዎች ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የዕለቱን አብይ ርዕስ ኢህአዴግና ተቃዋሚ ፓርቲዎች ሊካሄድ የታቀደው ድርድር በማን መምራት አለበት? እስካሁን በዚህ ጉዳይ ላይ ሳይስማሙ ቀርተዋል። ኢህአዴግ በተሳታፊ ፓርቲዎች ተራ በተራ እንዲመራ እንደሚፈልግ ሲያስታውቅ፣ ሌሎች ሀያ ተደራዳሪ ፓርቲዎች በበኩላቸው በገለልተኛ አደራዳሪ እንዲመራ እየጠየቁ ነው። እስክንድር ፍሬው ተከታትሎታል። ቀደም ባለው የቅድመ ድርድር ስብሰባ ድርድሩ ገለልተኛ በሆነና በፓርቲዎቹ ስምምነት በሚመረጥ አደራዳሪ መመራት እንዳለበት እየጠየቁ ፓርቲዎች ነበሩ። ኢህአዴግን ጨምሮ ሌሎች ፓርቲዎች ደግሞ በተሳታፊ ፓርቲዎች ተራ በተራ ቢመራ እንደሚሻል ተናግረው ነበር። በሳምንቱ መጨረሻ ቅዳሜ በተካሄደው የቅድመ ድርድር ስብሰባም ይህ ርዕስ አለመቋጨቱ ተገልጿል። ይህም ሆኖ ከአንዱ በስተቀር ሁሉም ተቃዋሚ ፓርቲዎች ገለልተኛ አደራዳሪ የሚለውን ሀሳብ መደገፋቸውን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኤዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ያስረዳሉ። ተቃዋሚዎች ሁሉም በሚባል መልኩ ገለልተኛ አደራዳሪ መድረክንም ጨምሮ ማለት ነው። አጠቃላይ ሂደቱ ኢህአዲግና አንድ ተቃዋሚ ብቻ በዙር የሚለውን ሀሳብ ሲደግፉ፣ ሌሎቹ ፓርቲዎች በአጠቃላይ ገለልተኛ ነፃ አደራዳሪ ሊያደራድረን ይገባል የሚለውን ረጅም ሰዓት የፈጀው ውይይት አድርገናል። በመጨረሻ ይህም ሊቋጭ አልቻለም። ኢህአዲግ አሁንም በዛው አቋሙ ላይ ነው የጸናው። ገለልተኛ አደራዳሪ የሚባል ከውጭ ሌላ ሶስተኛ አካል ሊመጣ አይችልም፣ እኛው እርስ በርሳችን በዙር ሆነን መደራደር አለብን የሚል አሳብ አንስቷል። ከፈለጋችሁም ተቃዋሚዎች ብቻችሁን ተራ በተራምሩትም ብለዋል የኢህአዴግ ተወካዮች። ይሄ የአደራዳሪው ሚና ማሳነስ ነው። በእኛ በኩል አንደኛ ጉዳዩ እኛው ራሳችን ተደራዳሪ ሆነን እኛው ራሳችን አደራዳሪ ልንሆንበት የምንችልበት እድል የለም ሁለተኛ ይሄ ተቃውሞ እዚህ ደረጃ ላይ የደረሰው ባለፉት አንድ ዓመታት አገሪቷ ላይ ተከስቶ በነበረው ሁኔታ ነው። ይሄ ነባራዊ ሁኔታ አሁን ያለንበትን ሁኔታ ራሳችንን በራሳችን ችግሮቻችንን ተደራድረን የምንፈታበትን እድል ኦልሞስት ወደ ዜሮ እያደረሰው ነው። ስለዚህ ያለው ሁኔታ የተለየ በመሆኑ የተለየ አካሄድ ያስፈልጋል ነው። የመያዱ ምክትል ፕሬዝዳንት አቶ ሙሉጌታ አበበም በዚህ የአደራዳሪ ጉዳይ ላይ ከገዢው ፓርቲ ኢህአዴግ ጋር ያለው ልዩነት መሰረታዊ መሆኑን ይናገራሉ። ታዛቢ አደራዳሪ፣ እነዚህ ገለልተኛ የሆኑ ነው። ታዛቢ ላይ ኢህአዴግም ተቃውሞ የለውም። ማንኛውንም ታዛቢ ማምጣት ትችላላችሁ። ፈረንጅ የሚምጣ ኢትዮጵያዊ የሚሆን ከኢትዮጵያዎች የሚሆን ሀገሩንም ወክሎ የሚምጣ በግልም የሚምጣ መታዘብ ይችላል ብሏል። አደራዳሪ ላይ ግን ገለልተኛ የሚል አደራዳሪ በገዢው ፓርቲ በኩል እንደማይቀበል ነው። ሞዳሊቲውም ላይ ያቀረው የኢህአዴግ አቋም ፓርቲዎች በዙር ይምሩ ነው። እኛ ደግሞ በዙር የምንመራው ድርድር አይኖርም። ድርድር የራሱ ፎርማሊቲ አለው። በዛ በድርድር ፎርማሊቲ ነው መሄድ ያለበት እና ነፃ የሆነ አደራዳሪ ከዙር አልፏል። ለምሳሌ ውይይቱ እኛ አዲስ ነገር አይደለም። በዙር መምራት በ2002 ላይ በዙር ተመርቷል። አራት ፓርቲዎች ሆነን ስንደራደር ከያድጋ የምርጫ ስነ ምግባር ደንቡን በተመለከተ ምግባር ያን ጊዜ ሰነዱ ላይ ስለሆነ የምንነጋገር ያ ሰነድ የኛም ስላልሆነ ከውጭ ተሞክሮ የመጣ ነው ስለተባለ በዙር ልንመራ ችለናል። አሁን ግን የሀገር ጉዳይ ነው የምንነጋገረው፣ የህዝብ ጉዳይ ነው የምንነጋገረው፣ የህዝብ ጥያቄ ነው ይዘን የምንቀርበው። ይህንን የህዝብ ጥያቄ እኩል ዳኛ ሆኖ ሊመራ የሚችል አካል መኖር አለበት። የኛ አቋም ኢህአዴግ ድርድሩን የመምራት ፍላጎት የለውም ያሉ የፓርቲ ኃላፊዎች፣ ካስፈለገም ተቃዋሚዎች ተራ በተራ ሊመሩት እንደሚችሉ ግልጽ አድርገዋል። አብዛኛዎቹ ተቃዋሚ ፓርቲዎች ግን ይህ ሊያስኬድ እንደማይችል እየገለጹ ነው። አብዛኛዎቹ ተቃዋሚዎች በዚህ ርዕስ ላይ አንድ አቋም ቢይዙም እስካሁን ባለው የቅድመ ድርድር ውይይት እየተሳተፉ ያሉት በተናጠል ነው። የጋራ አቋም እንዳላቸው የሚገልጹ የተለያዩ የተቃዋሚ ፓርቲ ስብስቦች መኖራቸው ቢታይም የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ግን እንደዚህ አይነት አስተያየት ለመስጠት ጊዜው ገና ነው። አጀንዳ አንድ ሊያደርገን ይችላል ብለዋል። ገና ነው። እዛ ላይ ለመድረስ አሁን እኛ ለምሳሌ እንደ ሰማያዊ ያቀረብነው ሀሳብ አጀንዳ አንድ ሊያደርገን ይችላል። ለምሳሌ ስለ ምርጫ ቦርድ ሲነሳ የማይመለከተው ፓርቲ የለም። ሁሉም ሀሳብ ያቀርባል። እንዴት እንደምናቀር ማን መናገር እንዳለበት የዛን ጊዜ ነው መነጋገር ያለብን። ኢህአዴግ የሚያደርገው አሁን እርስ በርሳችን ለማጋጨት ይሞክራል። ይሄ ትክክል አይደለም። አንድ አይነትማ ብንሆን አንድ ፓርቲ እንሆን ነበር። ግን አንድ የሚያደርጉን ጉዳዮች አሉ። ከዚህ በፊት አሁን ችግር የተፈጠረው ይመስለኝ ነው ኢህአዴግ ራሱ ጠሪ ሰብሳቢ ምናም መሆኑ ነው ችግር የፈጠረ። ብዙ ነገር የምንጠብቅበት ገዢ መንግስት ራሱ ሰብሳቢ ሆነ። እራሱ ኤክስቴንድ ያደርጋል ዲስቶርት ያደረጋል ስብሰባዎችን። ስለዚህ እሱ ነው ችግር የፈጠረው እንጂ በእኛ መካከል ምንም ችግር የለም ሊኖርም አይችልም። ለምን እኛ የምንደራደረው ከኢህአዲግ ጋር ነው። እርስ በርሳችን አንደራደር። አንዱ ፓርቲ ለሌላው የሚሰጠው ነገር የለም። ግን ኮመን ሀሳብ ግን አለ። ለምሳሌ ስለ እስረኛ ጉዳይ ሲነሳ መድረክን ይመለከተዋል፣ ሰማያዊን ይመለከተዋል፣ መያድን ይመለከተዋል። ስለ እስረኞች ጉዳይ አንድ ላይ አጠናቅረን ከነ መፍትሄ ሀሳቡ ይዘን መቅረብ እንችላለን። አጀንዳ ነው አንድ ሊያረገን የሚችልን። አንዱ ኑ ይለናል። ዝም ብሎ ከአየር ላይ በአየር ላይ እንዴት አንድ እንሆናለን? ይህንኑ ርዕስ በተመለከተ ከገዢ ፓርቲ ኢህአዴግም ተጨማሪ ማብራሪያ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም። እንደተሳካ እየቀርባለሁ። ይህንኑ የአደራዳሪ ጉዳይ ለመቋጨትና በሌሎችም ርዕሶች ላይ ለመነጋገር ፓርቲዎቹ ለፊታችን መጋቢት ሀያ ቀጠሮ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በቅሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸውን አግኝተው ምግብ ማቀበል እንዳልቻሉና ሲያገኟቸውም ማረሚያ ቤቱ ውስጥ ከፍተኛ ችግር ስላለባቸው ችግራቸው እስኪፈታ ምግብ እንደማይቀበሏቸው እንደነገሯቸው ለአሜሪካ ድምጽ ሬዲዮ ገለጹ። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ዛሬ ወስደውት የነበረውን ስንቅ ይዘውት እንደተመለሱ ሲናገሩ የሕግ ጠበቃዎች ደግሞ ደንበኞቻቸውን ማግኘት እንዳልቻሉ ተናግረዋል። ጽዮን ግርማ ጽዮን ግርማ ዝርዝር ዘገባውን ይዛለች። የእስረኞቹ ቤተሰቦች በዛሬው ዕለት ቂሊንጦ ማረሚያ ቤት ዞን አራት የሚገኙ ቤተሰቦቻቸውን ለመጠየቅ ሲሄዱ ወጥተው ሊያነጋግሯቸው እንዳልቻሉ ተናግረዋል። የሁለቱን እስረኛ ቤተሰቦች አነጋግሬያቸው ነበር። የፓርቲው ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ሁኔታውን በማብራራት ይጀምራሉ። ዛሬ ሂደን ነበር። እዛ ስንደርስ አራት ተኩል ነው። ያው ገባን፣ እንደ ድሮ ምግብ ልንሰጥ ስንል ምግብ አንቀበልም ብለዋል የሚል ከፖሊስ ትእዛዝ መጣ። ከዛ ጠብቆ አለ ካሉ ሽወት ያናግሩናል። አያ- አንወጣም ብለዋል አሞናል ብሏል ደዘኔ አለ። ከዛ ተመልሶ ሄዶ ጥራልን አናግረውን ብቻ የሚመለሱ ችግር አለ አለ። ችግር ደግሞ እዛ ማረሚያ ቤት ውስጥ መጀመሪያም ሲኖሩ የነበሩ ሰባት ሰዎች ብቻ ነበሩ። በጣም ጠባብ ቤት ነበረች። በሱ ላይ ሌላ ስምንት እስረኛ ጨምረውባቸዋል። ያሞነይ ያንኑ ለማስተካከልም እንግዲህ በፊት ቴሌቪዥን የሚያዩ ነበር ተወስዶባቸዋል ከስድስት ወር በፊት። አሁን ደግሞ የሚያነቡትን መጽሐፎችም በየሳምንቱ እየገ ቡ የፈተሹ የሚያነቡትንም መጽሐፍ በሙሉ ለቃድሞ ወስደውባቸዋል እሱንም መልሱልን ብለው አስተዳደር ክፍሉን ሲጠይቁ ትናንትናና በቀደም ለገኔ ስብሰባ ነበረን ይዝቱብን አለ። ነለ እስረኛ የሚያገኘውን መብት እያገኘን አይደለም እስረኛ የሚሰጠው መብት ለእኛ እየተሰጠን አይደለም ምንም መናገር እንዳንችል ነው የተደረግነው ነው ያለኝ የአቶ በቀለ ገርባ ልጅ ቦንቱ በቀለ መስመር ላይ አለሽ እና ቦንቱስ በአንቺ በኩል ስንቅ ይዘሽ ሄደሽ ነበር ወይ ሌላ ጊዜ ምን እንደማደርገው አራት ሰዓት ላይ ሄጄ ነበረ ተመዝግቤ ከገባውኝ በኋላ አስጠራውም አንድ በአንድ ነው የሚጠሩት እና አንድ ላይ ስለማይመጡ ከደጀኔ ጣፋ ባለቤት ጋር ነበር የሄድኩት። አስጠራው አልወጣም ብሏል፣ ፈቃደኛ አይደለም ለመውጣት አለኝ ፖሊስ። ለምን አይወጣም የሆነ ችግር ካለ እንጂ ሌላ ጊዜ አልወጣም ብሎ አያውቅም መውጣት አለበት አልኩት። አልወጣም ብሏል፣ እንግዲህ በግድ ልናስወጣ አንችልም እኛ አለኝ። እንደገና ሌላ ሰው ሄዶ ጠየቀው። ሌላ ፖሊስ ሄዶ ጠየቀው። በመጨረሻ ብዙ ሰዓት ከጠበቅን በኋላ በቀለ መጣ። ለምን ምግብ አትወስዱም? ለምን አትጡም? እኛም ማናገር ለምን አትፈልጉም ስለው፣ እኛ ብዙ ችግር ውስጥ ነው ያለ ነው። ክፍላችን በጣም ጠባብ ናት። እንደገና ብዙ ሰው ተጨመረብን። በንግግር መፍታት ፈልገን ነበረ። ከማረሚያ ቤቱ አስተዳደር ጋር ለመነጋገር ብዙ ጊዜ ጠይቀናል፣ ፈቃደኛ አልሆኑም። በመጨረሻው ባለፈው ከሶስት ቀን በፊት መጥተው አናገሩን። ሲያናገሩን አንድም መልስ ሊሰጡን አልፈለጉም። ጭራሽ ወደ ማፈራሪያ እና ወደ ዛቻ ነው የሄዱት። ስለዚህ ምንም ተነጋግረን የምንፈታው አይነት ሊሆን አልቻለም። ሊያዳምጡንም መልስ ሊሰጡንም አይፈልጉም። ስለዚያ ከዛሬ ጀምሮ ምግብ አንወስድም፣ ስንቅም ይዛችሁ አትምጡ፣ አንቀበልም፣ ከዛሬ ጀምሮ መጥተው እስኪያናግሩን አሉ። ወይዘሮ አሰለፈች ትላንትና ከትላንት ወዲያ ምግብ አቀብለው ነበር? አዎ አድርሰናል፣ ሰርተናል። የሆነውንም መጋጨታቸውንም ለእነሱ ማመልከቻ ማስገባቱንም የዛኔኔ ነገር የተጋጩት ከአስተዳደሩ ሰራተኞች ጋር ነው ወይስ እስር ቤት ካሉት ከእስረኞች ጋር ነው? ግጭቱ ምንድን ነው? ካሳችሁስ ጋር ሳይሆን ከእስረኛ አስተዳደር ከእነሱ ከሚጠበቀው መብታችን ከሚጠበቀው በላይ ተጋፍተውናል ነው። የመጀመሪያም ትንሽ ነበረች። እኛ የተሰጠን መብት መጀመሪያም ለእስር ቤቱ ትንሽ መብት ነበር። አሁን ደግሞ ይባስ ብሎ ያንን አጨልመውብን፣ ያንን የምናነበው መጽሐፍ መተው ወስደዋል። ሌላ እስረኛ በላያችን ላይ ጨምረዋል። ይህን ያህል ይበቃላላል፣ ቦታ አይበቃቸውም። የመኝታ ቦታ ወይዘሮ አሰለፈች እና ወይዘሪት ቦንቱ እንደሚሉት ጠበቃ በሰዓቱ ይግባልን በማለታቸው ጠበቃ ልከው እንደነበር ይናገራሉ። በኦሮሚያ ክልል ተከስቶ ከነበረው ተቃውሞ በኋላ እነ ጉርሜሳ አያኖ በሚል የክስ መዝገብ ሀያ ሁለት ሰዎች በቂሊንጦ ማረሚያ ቤት ታስረው የሚገኙ ሲሆን የእነዚህን ተከሳሾች ሁኔታ ከሚከታተሉት የሕግ ጠበቆች አንዱ አቶ አብዱል ጀባር ሁሴን ናቸው። እሳቸውን ደንበኞቻቸውን አግኝተው አነጋግረው እንደሆነ ጠይቂያቸዋለሁ። አሁን በጣም ወሳኝ ጊዜ ነው ለእኛ በተለይ ለእነሱ ላይ የቀረበው የሰነድ ማስረጃ በጣም ብዙ ነው። ወደ አንድ ሺህ ሰባ ዘጠኝ የሚሆን የሰነድ ማስረጃ ነው ከነ ትርጉሙ የቀረበባቸው። እነዚህ ማስረጃዎች ላይ አስተያየት መስጠት ስለነበረብን ስለ ማስረጃዎቹ ከእነሱ ጋር ለመወያየት ቀጠሮ ነበረም ፊትም በቀጠሮ ቀድም ከሰዓት እንደሚመጣ ለቤተሰብ ነግሬያቸው ነበር። ጠበቆች ደንበኞቻቸውን የሚያናግሩበት ቦታ የሚያስተናግዱ ሰዎች ካቆዩም በኋላ እንደው መጀመሪያ ወደ አስተዳደሩ ነው የሄዱት። በኋላ ላይ ሄደው ጠይቀው አንወጣም አሉ አሉ። እንዴት አንወጣም ይላሉ? ጠዋት ላይ እኮ አቶ በቀለ ገርባ ወጥተው ቤተሰብ አናግረው ከሰዓት ጠበቃቸው እንደሚመጣ ተነግሯቸው ይምጡ፣ እንደውም ፈልጋችኋለን ብለዋል ብለናል። ናቸው አይ በቃ እንግዲህ አንወጣም ብለዋል ሲሉን፣ እኛ አስተዳደር ጋር ሄደን አስተዳደሩንም አናገርናቸው። ቀረሩም ተመሳሳይ መልስ መልስን የሰጠን እንግዲህ ያው በግድ እኛ እናስወጣቸውም እናንተንም ደግሞ ያሉበት ቦታ ለማድረስ ስርዓት ውስጥ የማይፈቅድ ምንም ማድረግ አንችልም አሉን። ኦልሞስት አስር ሰአት ቢሆን አካባቢ ጠብቀን የመጨረሻ ያው ውጤት ስናጣ ተመልሰን ገባል። ይህንን የእስረኛ ቤተሰቦችና የጠበቆችን አቤቱታ በተመለከተ ምላሽ ለማግኘት የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራዎችን ባደርግም ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልኩም። በተጨማሪም የፌዴራል ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ የእጅ ስልክ ላይ ተደጋጋሚ ሙከራዎችን አድርጌ የሁለቱንም ምላሽ ማግኘት ሳልችል ቀርቻለሁ። ወደ ተከታዩ የመጽሔት ትንታኔ እንሻገር። ያለፈው ሳምንት ለተባበሩት መንግስታት ድርጅት የመጥፎ ዜና ሳምንት ይዞ አልፏል ይላል። ዩናይትድ ስቴትስ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከዲፕሎማሲና ከውጭ እርዳታ በጀታቸው በ28 ከመቶ ለመቀነስ እንደሚፈልጉ አስታውቀዋል። ያም የበጀት ቅነሳ ለተባበሩት መንግስታት ድርጅትና ለተለያዩ ድርጅቶች አሜሪካ ከምትሰጠው ገንዘብ መጠኑ ያልታወቀ ቅነሳ ያካትታል ነው የተባለው። የአሜሪካ ድምጿ የተባበሩት መንግስታት ጉዳዮች ዘጋቢ ማርጋሬት በሽር ከኒውዮርክ እንደዘገበችው የበጀት ቅነሳው እቅድ የመጣው የመንግስታቱ ድርጅት ቁጥራቸው ከምንጊዜውም ብዛት ያላቸው ግጭቶች፣ ረሃብና የአየር ንብረት ለውጥ ችግሮች በተደቀኑበት በአሁኑ ወቅት መሆኑን ያመለክታል። ቆንጅታየ ዝርዝሩን ይዛለች። የተባበሩት መንግስታት ድርጅት እንኳን ቅነሳው ተጨምሮበት ቀድሞውንም የሚንቀሳቀሰው በተወጣጠረ በጀት ነው። የድርጅቱ የሰብአዊ ጉዳዮች ኃላፊ ስቴፈን ኦብራየን፣ ያለነው ወሳኝ የታሪክ ወቅት ላይ ነው ከዓመቱ መጀመሪያ አንስተው የተባበሩት መንግስታት ድርጅት ከተመሠረተ ወዲህ ታይተው የማያውቁ እጅግ የበዙ ቀውሶች ገጥመውናል። አሁን በአራት አገሮች ከ20 ሚሊዮን የሚበልጥ ሕዝብ ረሃብና ቸነፈር ተደቅኖበታል። በጋራ የተቀናጀ ዓለም አቀፍ ጥረት ካላደረግን ሕዝብ በረሃብ ይሞታል። ለተባበሩት መንግስታት ድርጅት ከሁሉም የሚበዛውን ገንዘብ የምታዋጣው ዩናይትድ ስቴትስ ነች። ከሁለት ነጥብ አምስት ቢሊዮን ዶላር ከፍ ለሚለው ለድርጅቱ አመታዊ በጀት ዘንድሮ 611 ሚሊዮን ዶላር ገደማ ትሰጣለች። ከዚያም ሌላ ለድርጅቱ ሰላም አስከባሪ ተልእኮዎች በየአመቱ ከሁለት ቢሊዮን ዶላር በላይ ታዋጣለች። በተጨማሪ የህጻናት መርጃ ና የዓለም የምግብ ፕሮግራም የመሳሰሉትን ወሳኝ መርሃ ግብሮች ለመደገፍ ብዙ መቶ ሚሊዮን ዶላር ትሰጣለች። ፒተር ዮ ቤተር ወርልድ ካምፔይን የተባለ በዩናይትድ ስቴትስ ና በተባበሩት መንግስታት ድርጅት መካከል ጠንካራ ግንኙ ነት እንዲኖር የሚሰራ ድርጅት ፕሬዝደንት ናቸው። እንዲህ ይላሉ። እኛ ከተባበሩት መንግስታት ድርጅት ወጪ ሀያ ሁለት ከመቶውን እንሸፍናለን። ይህም ማለት ሰባ ስምንት ከመቶውን የሚያዋጡት ሌሎች ሀገሮች ናቸው ማለት ነው። ስለዚህ የአሜሪካውያን ግብር ከፋዮች ገንዘብ ጥሩ ሥራ ላይ ዋለ ማለት ነው። የተባበሩት መንግስታት ድርጅት ባለስልጣናትና ታዛቢዎችን ያሳሰባቸው ታዲያ ዩናይትድ ስቴትስ መዋጫዋን በከባዱ የቆረጠች እንደሆነ የሚፈጠረውን የበጀት ክፍተት ሌሎች ሀገሮች ሊያሟሉት አይችሉም የሚለው ስጋት ነው። የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪክ ገንዘብ በድንገት ሲቆረጥ በዛ ሳቢያ በግዴታ የሚወሰዱ እርምጃዎች ይኖራሉ። ያ ደግሞ ዘላቂውን የማስተካከያ እርምጃዎች የማካሄድ ጥረት በእጅጉ ይጎዳዋል። በበጀት ቆረጣው በዓለም ዙሪያ ያሉ እጅግ ተጋላጭ ሕዝቦች ሊጎዱ መቻላቸው ያሳስባቸው እንደሆነ የተጠየቁት የዩናይትድ ስቴትስ መንግስት የበጀት ዲሬክተር ሚክ ሞልቫኒ ግን በዚህ ፍንክቻ አይሉም። Now we're absolutely reducing funding to the UN and to the various foreign aid programs, including those. <laughs> እናንተም እኮ ይህን ዘግባችሁታል። ያንን ነው የምናደርገው አለቀ። ዩናይትድ ስቴትስ ለበርካታ አሰርት ዓለም አቀፍ የልማትና የሰብአዊ እርዳታን የውጭ ፖሊሲዋ ዋልታ አድርጋ ኖራለች። የፓርቲ ወገንተኛ ያልሆነው የቤተር ወርልድ ካምፔይን ድርጅት ዋና ስራ አስኪያጅ ፒተር ዮ ያ መቀጠል እንዳለበት ነው የሚያሳስቡት። የዓለም መሪነታችንን መቀጠል አለብን። በዓለም ዙሪያ ሰብአዊ ችግሮች ሲፈጠሩ ድርሻችንን ማዋጣትም ይኖርብናል። የዩናይትድ ስቴትስ ምክር ቤት ይህንን የሚገነዘብ በመሆ ሆኑ ዩናይትድ ስቴትስ ጠንካራና ቀጣይ ሰብአዊ እርዳታዋን እንድትቀጥል መደገፉ የማይቀር ነው ሲሉም አክለዋል። አድማጮች የምትከታተሉት በ19 እና 22 እንዲሁም 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር ስቱዲዮ ሰዓታችን ከሚሶስት ሰዓት ከ28 ያመለክታል። ርዕሰ ወሬዎቹን ባጫጭሩ እናሰማችሁ። የኤፍቢአይ ማለት የዩናይትድ ስቴትስ የፌደራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ የቀድሞ ፕሬዚደንት ባራክ ኦባማ ባለፈው ዓመት ፕሬዚዳንታዊ ምርጫ ከመካሄዱ በፊት የስልክ መስመሮች እንዲጠልፉ አድርገዋል በማለት ፕሬዚደንት ዶናልድ ትራምፕ ያሰሙት ክስ ማረጋገጫ የለው እንደሆነ በመግለጽ አጋልጠዋል። የዩናይትድ ስቴትስ ሴኔት ማለት የህግ መወሰኛ ምክር ቤት ፕሬዚደንት ትራምፕ በከፍተኛው ፍርድ ቤት ያለውን ክፍተት እንዲሞሉ ያቀረቧቸውን ኒል ጎርሶችን ብቃት ለማረጋገጥ እያነጋገሯቸው ነው። የዩናይትድ ስቴትስ መንግስት ለውጭ የሚሰጠው እርዳታ እንዲቀነስ ሐሳብ ባቀረበበት በአሁኑ ወቅት አፍሪቃና ጎረቤቷ ሀገር ከባድ የረሃብ ቀውስ እየገጠማቸው ነው። በሶማሊያ፣ ናይጄሪያ፣ ደቡብ ሱዳንና የመን 20 ሚሊዮን የሚሆኑ ሰዎች የረሃብ ሁኔታ ሊገጥማቸው ይችላል። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በዚህ ወደ ሁለተኛ አጋማጅ ስርጭታችን ነው በቀጥታ የምንሻገረው። የቅዱስ ጊዮርጊስ የእግር ኳስ ቡድን የኮንጎ ብራዛቪሉን ኤሲ ሊዮፖርድን ክለብ አሸንፎ ወደ ቀጣዩ የአፍሪካ ክለቦች ሻምፒዮንስ ሊግ ማጣሪያ ማለፉን አረጋገጠ። ታላቁ ሩጫ በደቡብ ሱዳን ጁባ ላይ ሊካሄድ መታቀዱን አዘጋጆቹ ተናገሩ፣ ይላል። አሁን አሁን የሳምንቱ ስፖርት ነው ሰዓቱ። ዛሬ የስፖርት ፕሮግራም አዘጋጅና አቅራቢ ሰለሞን ክፍሌ የለም እረፍት ላይ ነው። ከአዲስ አበባው የስፖርት ዘጋቢያችን ገዛሀኝ ጽዮን መስቀልና እስክንድር ፍሬው ታዲያ ልዩ ልዩ የስፖርት ዘገባዎች ደርሰውናል። በመጀመሪያም ቀደም ብለን የጠቆም ነው እግር ኳስ ነው። ገዛሀኝ ጽዮን መስቀል በእግር ኳስ ዜና፣ በአፍሪካ ሻምፒዮንስ ሊግ ሁለተኛ መልስ ማጣሪያ ጨዋታዎች ይጀምራሉ የአፍሪካ ክለቦች ሻምፒዮንስ ሊግ ሁለተኛ የመልስ ጨዋታዎች በሳምንቱ መጨረሻ በተለያዩ የአፍሪካ ከተሞች ተካሂደዋል። ከወሳኝ የመልስ ጨዋታዎች መካከል የኢትዮጵያው ቅዱስ ጊዮርጊስ እና የዛምቢያው ካፕ ዩናይትድ ትልቅ ስም ያላቸውን ክለቦች አሸንፈው ወደ ቀጣይ አስራ ስድስቱ የአፍሪካ ክለቦች ሻምፒዮንስ ሊግ ድልድል ተቀላቅለዋል። ትናንት የአደይ አበባ የለበሰ በሚመስለው በደጋፊዎች ፌስታና ጭፈራ ደምቆ ባመሸው የአዲስ አበባ ስቴዲየም ቅዱስ ጊዮርጊስ የኮንጎ ብራዛቪልን ኤሲ ሊዮፓርድስ ሁለት ለባዶ በመርታት የመልሱን ጨዋታ በድል ዘግቷል። ከረፍት በፊትና ከረፍት መልስ ጎሎቹን ሳላዲን ሰይድ ለጊዮርጊስ አስቆጥሯል። በዚህም ውጤት መሰረት ቅዱስ ጊዮርጊስ ባለፈው ሳምንት ከሜዳው ውጪ አንድ ለባዶ፣ ትናንት ደግሞ በሜዳው ሁለት ለባዶ፣ በአጠቃላይ ውጤትም ሶስት ለባዶ ወደ አጠቃላዩ የማጣሪያ በመድል መሸጋገሩን አረጋግጧል። በሌላው ተመሳሳይ የአፍሪካ ሻምፒዮንስ ሊግ የዛምቢያው ካፕስ ዩናይትድ በአፍሪካ ክለቦች ትልቅ ስምና ዝና ካለው ከኮንጎ ሪፐብሊኩ ከኢትዮጵ ባዘንድ ጋር ባዶ ለባዶ በመለያየት ወደ ከታይ ድልድል ማለፉን አረጋግጧል። የዛምቢያው ካፕስ ዩናይትድ ማለት የቻለው ከሜዳ ውጭ ባለፈው ሳምንት አንድ ለአንድ በመለያየቱና ከሜዳ ውጭ ባገባ በሚለው የእግር ኳስ ሕግ ታግዘው ነው። በሱዳኑ አልሜሪክን የናይጄሪያውን ሬንጀርስ ዩናይትድ ካርቱም ላይ አራት ለዜሮ በማሸነፍ ወደ ከታዩ ሻምፒዮንስ ሊግ ድልድል ማለፉን አረጋግጧል። ኤልሜሪክ ባለፈው ሳምንት በሬንጀርስ ዩናይትድ ሶስት ለባዶ ተሸንፎ ነበር። በሜዳው ሶስቱን ጎል አወራርዶ አንድ ጎል አክሎበት በአጠቃላይ ውጤት አራት ለሶስት በሆነ ውጤት በማሸነፍ ለድል በቅቷል። በአራተኛው ሳምንት የኢትዮጵያ ፕሪሚየር ሊግ በአዲስ አበባ አንድ፣ በክልል ከተሞች አራት ጨዋታዎች ተካሂደዋል። ሐዋሳ ላይ ሐዋሳ ከተማ በሜዳውና በደጋፊ ቤት በደደቢት ሶስት ለአንድ ሽንፈት ደርሶበታል። የታነህና ሽመክት ለደደቢት ፍሬው ደግሞ ለሐዋሳ ጎሎቹን አስቆጥረዋል። ወልዲያ ከተማ መከላከያን አስተናግዶ አንድ ለባዶ አሸንፎታል። ሌሎች ሶስት ጨዋታዎችም ምንም ጎል ያልተቆጠረባቸው የዜሮ ዜሮ ዜሮ ሳምንት አድርገት አልፈዋል። የደረጃ ሰንጠረዥን ቅዱስ ጊዮርጊስ አንድ ጨዋታ እየቀረው በሰላሳ አምስት ነጥብ መሪነቱን እንደያዘ ሲሆን ደደቢት በሰላሳ አራት ተከትሏል። ሲዳማ ቡና ና ኢትዮጵያ ቡና በኩል ሰላሳ ሁለት ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። ኮከብ ጎል አግቢነትን ጌታነህ ከበደ ከደደቢት በአስራ ሶስት ጎል ይመራል። ወደ አውሮፓ ታላላቅ ሊጎች ስንሸጋገር በሳምንቱ መጨረሻ በሊቨርፑል ና በማንቸስተር ሲቲ መካከል የተደረገው ድንቅ የጨዋታ እንቅስቃሴና በሁለቱም በኩል ለጎል የቀረቡ ነገር ግን የመከኑ ኳሶች ታይተውበታል። ለሊቨርፑል ሚልነር በፍጹም ቅጣት ሲያስቆጠር ጉዌሮ ለማንቸስተር ሲቲ አግብተዋል ማንቸስተር ዩናይትድ ሚድልስ ብራውንን ሶስት ለአንድ ቼልሲ ስቶክ ሲቲን ሁለት ለአንድ ዌስት ብሮም አልቢያን አርሴናልን ሶስት ለባዶ ያሸንፋል ሌሎች ጨዋታዎችን ተካሂደዋል ፕሪምየር ሊጉን ቼልሲ በስልሳ አምስት መሪነቱን አጠናክሯል ቶተንሃም በሀምሳ ዘጠኝ በሁለተኝነት ማንቸስተር ሲቲ ና ሊቨርፑል በሀምሳ ሰባት ና በሀምሳ ስድስት ሶስተኛና አራተኛ ደረጃ ላይ ተቀምጠዋል የቶተንሃሙ ሮሜሉ ሉካኮ በሀያ አንድ ጎል መሪነትን ይዟል። ይኸው ነው በኔ በኩል ያለው። ገዛሀኝ ጽዮን መስቀልን እናመሰግናለን። ሌላ የስፖርት ዜና አለን። አምስት ሺህ ሰዎች የሚሳተፉበት የአስር ኪሎ ሜትር የጎዳና ላይ የሩጫ ውድድር በርስ በርስ ጦርነት ውስጥ ባለችው በደቡብ ሱዳን እንደሚካሄድ የታላቁ ሩጫ በኢትዮጵያ አስታወቀ። ይላል ከሶስት ሳምንታት ባነሰ ጊዜ ውስጥ የሚካሄደው የሩጫ ውድድር የሰላምን አስፈላጊነት ለማስተጋባትና አጋርነትን ለመግለጽ የሚደረግ መሆኑን አመልክተዋል ሲል እስክንድር ፍሬው ተከታዩን አጠናቅሯል። ከሶስት ሳምንታት ባነሰ ጊዜ ውስጥ እንደ አውሮፓውያን አቆጣጠር ሚያዝያ 8 2017 በጁባ ከተማ የሚካሄደው ውድድር በዚያች ሀገር የሰላምን አስፈላጊነት ለማስተጋባት ያለመ መሆኑ ተገልጿል። የታላቁ ሩጫ በኢትዮጵያ እንዳለው የውድድሩ መፈክርም ከረሃብና ድህነት ጋር ለሚደረገው ትግል ገቢ ማሰባሰብ የሚል ነው። የኃይሌ ገብረስላሴ በደቡብ ሱዳን ዋና ከተማ ጁባ መገኘት በራሱ ትልቅ መልእክት እንደሚያስተላልፍ በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ዛሬ በሂልተን ሆቴል በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። ኃይሌ ዓለም አቀፍ አትሌት ነው፣ በዓለም አቀፍ መድረኮችም ሲወክለን ቆይቷል ያሉት አምባሳደሩ የዚህ ታላቅ አትሌት በጁባ መገኘት ታላቅ መልእክት ለማስተላለፍ እንደሚያግዝ አስረድተዋል። ከአፍሪቃ ውጪ በዓለም አቀፍ መድረኮች ሲወዳደር ስናየው ሞራላችንን ከፍ አድርጓል። ሁላችንም በእርሱ ኩራት ይሰማናል። አሁን ደግሞ ወደ ጁባ ልሄድ ነው እና ያለሁት ጁባ ነው ሲል ለዓለም ይናገራል። የታላቁ ሩጫ በኢትዮጵያ መስራችና የቦርድ ሰብሳቢ ዓለም አቀፉ ዝነኛ አትሌት ኃይሌ ገብረስላሴም ውድድሩን የሚያካሂደው ለደቡብ ሱዳን ሰላም የበኩሉን አስተዋጽኦ ለማድረግ መሆኑን አመልክቷል። እኛ በዚህ በደቡብ ሱዳን አይደለም ገንዘብ ልናገኝበት ይቅርና ወጪያችንን የሚሸፍን ነገር አይደለም በራሴ ራሴ ሄጄ የምሰራው ስራ የሚሆነው እንኳን ክፍያ እንጠይቅበት ይቅርና ለምን ያላችሁ እንደሆነ መቼስ ጎረቤት ሰላም ከሌለው ጎረቤት ጥሩ ካልሆነ ነገ እኛ ምን አይነት ሰላም ይኖረናል አትሊስት ቢሞት እንኳን ለቅሶ መሄዳችን ይቀራል ስለዚህ የደቡብ ሱዳን ህዝቦች በጣም ከእኛ ጋራ በጣም የሚመሳሰሉ የወንድም ህዝብ ነው እስካሁን ድረስ ሰላም ለማስከበሩ ሁለቱ ሀገሮች የዲፕሎማቱ ወይም የምኑ ስራ ነበረ። ስፖርት ደግሞ ሁለት ሀገሮች ብቻ አይደለም ዓለምን በሙሉ የሚያስተሳስር ስለሆነ የዚህ የታላቁ ሩጫ በኢትዮጵያ በአፕሪል ስምንት ላይ የሚያደርገው ውድድር በደቡብ ሱዳን በጣም ትልቅ ትኩረት የሚሰጠው በአገሪቱ ውድድሩን ለማካሄድ የሚያስችል በቂ የጸጥታና የሰላም ሁኔታ እንዳለም ነው አምባሳደር ጄምስ ሞርጋን ለጋዜጠኞች አብራሩት። በዚያው በደቡብ ሱዳን ነዋሪ የሆኑት ኢትዮጵያዊ ኢንቨስተር አይሸሽም ተካ የውድድሩን ሀሳብ ያመነጩ ሰው ናቸው። በጁባ ያለው የሰላም ሁኔታ እየተሻሻለ መምጣቱን በከተማዋ ካስገነቡት ሆቴል የስራ ሰዓት አንጻር አብራርተዋል። እስከ አስራ ሁለት ሰዓት ነው ገስ የምንቀበል ነበሩ። አሁን ግን እስከ ምሽቱ ስድስት ሰዓት እየሰራ ያለን ሰራተኞቻችን ከስራ ቦታ ወደ መኖሪያ ቤታቸው በሰላም ወጥተው ይገባሉ። አሁን ያለው የጸጥታ ሁኔታ እየተሻሻለ እንዳለ ይሄንን ቢትነስ ማድረግ እፈልጋለሁ። ይህንም ደግሞ የደቡብ ሱዳን መንግሥትም ሆነ ሕዝብም ከጦርነት ምንም እንደማንጠቀም አምነዋልም። በዛም ሁኔታ ላይ ደግሞ ብዙ ስራዎች እየሰሩ ነው ያለ እኛ ኢትዮጵያውያን እና የኢትዮጵያ መንግሥት በተለያዩ መንግስታቶች ባለፉበት ሰዓት ያልተሸራረፈ ሙሉ የሆነ እርዳታ ለደቡብ ሱዳን ነፃነት አንድነት፣ ሰላም ዋጋ ሲከፍል ኖሯል። እስፔሻሊ ደግሞ ባለፉት 25 ዓመታት ከዛም በላይ ደግሞ ባለፉት የኢጋድ ስብሰባ ኢትዮጵያ ያበረከተችውን ጥረት ሁላችሁም ታውቁ እና አሁንም ቢሆን ኢትዮጵያውያን ለደቡብ ሱዳን የቁርጥ ቀን እንደሆኑ የችግራቸው ቀን እንደሆኑ ለማረጋገጥ አብርናቸው እንዳለን ችግራቸውን ሸር ለማድረግ ለመጋራት አብረን እንዳለን የሚያሳይ ይሄንን ህዝብ ከህዝብ ጋር የሚያገናኝ ነገር ብንሰራ የሚል ነው። እስከ ዛሬ ያካበቱትን ልምድ በመጠቀም ከዚህ ቀደምም በጋናና በሌሎችም አካባቢዎች የታላቁ ሩጫ ውድድር ማዘጋጀታቸውን ኃላፊዎቹ አስታውሰዋል። የጁባውን ውድድር አስመልክቶ መግለጫ ለመስጠትም ኃይሌ ገብረሥላሴና ሌሎቹም የሥራ ኃላፊዎች ወደዚያች ከተማ ይጓዛሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ ለዘገባው እናመሰግናለን። ያለፈው ሳምንት ለአዲስ አበባ ከተማ ቆሼ እየተባለ በሚጠራው አካባቢ ለሚኖሩ ሰዎች አስከፊ ነበር። ምክንያቱ ያልታወቀ የቆሻሻ ክምር መደርመስ አደጋ የበርካታ ሰዎችን ሕይወት አጥፍቷል። መንግስት በአደጋው 113 ሰዎች ሕይወታቸውን እንዳጡ አስታውቋል። በዛሬው ዕለት በአካባቢው የነበሩ እማኞች ዛሬ ቦታው እየተቆፈረ እንደሆነ ገልጸዋል። ለመሆኑ የአስከሬን ፍለጋው ምን ይመስል ነበር? በህይወት የተረፉትና የተፈናቀሉት ሰዎች እርዳታ እየደረሳቸው ነው ወይ? በቀጣይስ የሚዋጣው ገንዘብ እንዴት ይደርሳቸዋል? ጽዮን ግርማ እነዚህንና ሌሎች ጥያቄዎችን አንስታ ባጠናከረችው ዘገባ ትዳሰዋለች። በአዲስ አበባ ከተማ በስተደቡብ ምዕራብ በኮልፌ ቀራኒዎ ክፍለ ከተማ ወረዳ አንድ ውስጥ ረጲ የቆሻሻ ማስወገጃ በተሰኘውና በተለምዶ ቆሼ የሚል መጠሪያ በተሰጠው የመኖሪያ መንደር ላይ የደረሰው የቆሻሻ ክምር መደርመስ አደጋ በመቶ የሚቆጠሩ ሰዎችን ሕይወት አስዋጥቷል። አቶ አባይ ጀንበሩ ቅዳሜ መጋቢት ሁለት ከምሽቱ ሁለት ሰዓት ጀምሮ ለአንድ ሳምንት ያህል በቦታው ነበር። ተወልዶ ያደገው በዚህ አካባቢ በመሆኑ የቆሻሻ መደርመስ አደጋ የመንደሩን ነዋሪዎች ከነመኖሪያ ቤታቸው ሲቀብራቸው ከነበረበት ቦታ በጥቂት ደቂቃዎች ውስጥ ከአደጋው የተረፉትን ለማውጣት ከሰፈሩ ወጣቶች ጋር ርብርብ እንደጀመሩ ይናገራል። እርሱና አብረውት የነበሩት የመንደሩ ወጣቶች ፊት ለፊት የሚያዋቸውን ሰዎች ለማዳን የቻሉትን ጥረት ሁሉ ያደርጉ እንደነበር ይገልጻል። ከዛን ሰዓት ጀምሮ ባሉት ተከታታይ ቀናትም በቁፋሮ ፍለጋ ሲያከናውኑ እንደነበር ይናገራል። ሁኔታው እጅግ አሳዛኝ ነበር ይላል። ፍለጋውን እንዴት እንዳከናወኑም ጠይቄው ነበር። የሰፈር ወጣት ነው ሬሳውን ያወጣው። ከእስካቫተር ሲቆፈር እኛ ያወጣ ነው። የሰፈር ወጣት ተሰብስቦ ተሰብስቦን ያወጣው። አሁንም ያው ፍለጋውን ከእስካቫተሮች ጋር ተጋግዘን እኛው እያየን እያወጣን ነው። ነበርክ አንተ በቦታው? አዎ እኛ እኔም ነበርኩኝ ጓደኞችም ነበሩ። እኛ ሬሳውንም አስክሬኖችንም ያወጣ ነው። ሶስት ቀን አራስ የነበረች አለች። ነፍሰጡሮች አሉት። ሬሳ ሲወጣ እኮ ላፕቶፓቸውን ይዘው ቁጭ ሲጽፉ የነበሩ ዩኒቨርሲቲ ተማሪዎች ነበሩ። ከነ ነፍሱ ያወጣችሁት ሰው አለ። የእለት ሁለት ዳር ላይ የነበረው ትንሽ የጫፉ ስላገኘ ቤት ገደድ ብሎ ነበር የቆመው፣ እና ተቆፍሮ ወጣ ልጅ አለ እነሱ አሉ። እንደገናም ሌላ ዜሽም ተጭኗቸው የወጡ ሰዎች ነበሩ፣ ብዙም ሳይጎዱ ጫፋቸውን ብቻ ቤቱ ብቻ ተጭኗቸው ቤቱ ተነስቶ የወጡ አሉ። ግን ሙሉ ለሙሉ ከለበሰው ምንም አይነት ሰው እንኳን ቃ በረሳ አይደለም ሙሉ አካሉ እንኳን ያልወጡ ሰዎች እጃቸው ተቆርጦ እግራቸው ተቆርጦ እና የሚወጡ በስካባታ ሲወጡ አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ ተኝተው ከላይ የተኛውን አንስተን ከስሬ የተኛው ልጅ ተደራራቢ አልገው ተችኖ እሱ ብረት ለማስጠጨቅ በጣም ስቃይ የነበረው ስራ ነበር እና በጣም የሚዘገንን ነበር። አሻንጉሊት ይዘው ሞተው እስከ ሰራተኛ ጋር ሲገኙ ማየት በጣም ያስደነግጣል። እያደረስ ሲመጣ አሲዱ የውሃው የቆሻሻው የተከመረባቸው አሲዱ በትስፍስ አድርጓቸው ነሰጡ። ሴቶች ከልጆቻቸው ጋር ምናምን ስታገኝ ስ አንድ ቦታ አንድ ቦታ ላይ ተቋርጦ ስታገኝ ሲወጣ ተቆራርጦ ምናምን በጣም የሚዘገንን ነበር። በጣም እኛም እንዲሁ መጀመሪያ መስራት አቅቶን ነበረ የመጀመሪያውን ሬሳ ማውጣ ራሱ በጣም በቃ እኛን የመጀመሪያ ችን እንደመሆኑ አንጻር በጣም ተቸግረን ነበር። የመጀመሪያውን ልጅ እስከምናነሳ ጊዜ ግን በቃ መሆኑ ስላለንበት ጨክነንም ሰርተሟል። የሰዎቻቸው እንዲዝናኑ ብለን ሬሳውን እስከመጨረሻው መጨረሻው ታግለንም አወጠናል። እንዴት ትለዩቸዋላችሁ ታዲያ? እንደዛ ሆነ የወጡትን ሰዎች አሁን ብሻ ቤት ሲሸርስ የአከራይ የተረፈት አንድ ሰው ይነግረናል። መስመሩን እዚህ ቤት እንደዚህ ሰዋለ ይላል። እንቆፍራለን። ታንጎ ተቆርጦ ከወጣም በእንትን እየከተትን ፎቶ ምናምን እየፈለግን ምናምን ነው። ያው በብዙዎቹ የተለዩት ቤተሰብ የለያቸው ባረጉት ልብስ፣ አንገታቸው ላይ ባረጉት ክር ምናምን በጃ አምባር ብቻ ብዙ ነገሮች የተለዩት ጭንቅላታቸው ምናምን ብዙዎቹ ሲመታቸው ምና ፈርሶ ስለነበረ የተለዩት ብዙዎቹ በቀለበት በልብስ በዶክሜንት በመታወቂያ ምናምን የተለዩት። ከዚያ ወጥተን ወደ ውስታ ላ ከወደ ውስታ ሂደው ቤስ ብቻቸውን ማያርተው ወደ ቅብር ቦታ ይመጣላቸው። ትመዘግቡ ነበር እያንዳንዳቸውን? አይ እኛ ው ሰፈሩ ላይ ስለምንኖር ብዙዎችን የማናውቃቸው ተከራዮችን፣ የማናውቃቸው ተከራይ የምናውቃቸውም አሉ፣ ማናቃቸው ተከራዮችም አሉ። ከነዋሪ ከዚሁ ከማህበሩ ከኖሩት አካባቢ ባወሮቹ ግን ስለምናውቃቸው እነሱ ከፍለሽትም ሰው ነበሩ ሳይበላሹ ነው የወጡት ወደ ሰርቪስ የሄደው ግን ሸክሙ ቋሻው በስቶ ስለነበረ በነጋታው ስለወጡ አሲዱ ትንሽ በታሳቸው ነበረ። በስካባ ተረብሽ ሲቆፍሩ ትንሽ ተቋርጠው ስለነበረ በለይታ ያቀት ነበረ። ግን አንዳንድ ሰውም የተረፈ ስላለ መታወቂያ በምንም በምንም እያደረግን መታወቂያውን አንድ ላይ እያደረግን ከሬሳ ከሚከተስበት ጋር ከሚገመዝበት ከየ ቁጠት ላይ ሰው ፎቶ ካለ ፎቶውን ከተም እንደዚ አይነት ስራዎች ነበር ሲሰሩ የነበሩት። ያላገኘ የሚኖራል። አሁን በወቅቱ ጠዋት የወጣ ሰው ማታ ስራ ጠዋት የወጣ ሰው ማታም ላይ ልብስ ለብሳ እንደነበረ የማያቅ ሰው አለ ወደ ስራ ከስራ ሲገባ ያን አሁን መለየት ይከብዳል። ምን ያህል ትሆናላችሁ ወጣቶቹ? ወጣቶቹ የሰፈር ልጆች ማለት ያው እኛው እዛ ያደግንስ ልጆች ግራ ሀያ ብንሆን ነው። አቅራቢያ አካባቢ ያሉ ሰዎችም አግዘውናል። ግን ያው ብዙውን ነገር የሰራ ነው። ቤቱንም ስለምናውቅ፣ ሰዎችንም ስለምናውቅ ከመጀመሪያ እስከ መጨረሻው የሰራነው ልጆች እዛው አብረን ያደግን ሲመርቁን ያደግን ሰዎች ናቸው። እነዛ ሰዎች ማህበር የነበሩ ሰዎች ናቸው እና አንድ ሀያ ወጣቶች እንሆናለን። እኛ እንደዛ አድርገን የሰራ ነው። በመንግስት በኩል ታዲያ ምን አይነት ድጋፍ ነው የተደረገው? መጀመሪያ ላይ ጎማም ከፋም ችግሮች ነበሩ። ከሚልካችን እያመጣን ነበረ የተሰራው ጎንተም ወይ ማፈኛ እንኳን ጓንት ምናምን የለም ነበረ። አሁን ግን ያው ብዙ ነገሮች እየመጡ ነው። አቶ ጀበሩ አያይዞ እንደሚለው ዛሬም አካባቢው በአስራ አንድ የመቆፈሪያ ማሽን ያላቸው መኪኖች የተቆፈረ እና ቆሻሻው እየተነሳ ነው። እዛ አካባቢ ነዋሪ ሆኖ አስክሬን ጠፋብኝ ያለ ሰው መምጣት አቁመዋል። ትላንት ምሽት ሀዘንተኞቹን ለማጽናናት ሰዎች ተሰብስበው የሻማ ማብራት ስነ ስርዓት አከናውነዋል። አሁን ቀሪው የተረፉትን አሰባስቦ በዘላቂነት ማቋቋም ነው ይላል። የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማይት ሞገስ በበኩላቸው እስካሁን የተገኘው ገንዘብ በሙሉ ተጎጂዎቹን ለማቋቋም ይውላል ብለዋል። በዚህም ሀምሳ አምስት ሚሊዮን የኢትዮጵያ ብር ገቢ መሆኑን አረጋግጠዋል። እንግዲህ አሁን ይሄ የተከፈተው አካውንት ብሎክ አካውንት ነው። ችግር የገጠማቸው ወገኖቻችን የከተማችን ነዋሪዎች ከችግራቸው ሲያገግሙ በጋራ ከነሱ ጋር በመመካከር አሁን እንደ ከተማ አስተዳደር እያዘጋጀናቸው ያሉ አማራጮች አሉ እነዚያ አማራጮች ላይ ከነሱ ጋር በመወያየት በሚወሰነው መሰረት እነሱም እያወቁ ጥቅም ላይ የሚውል ይሆናል ማለት ነው። ሰሞኑን አስተያየታቸውን ለአሜሪካ ድምጽ ሲሰጡ የነበሩትን ሐዘን የተቀመጡ ቤተሰቦችን ዛሬ አነጋግሬያቸው ነበር። ምግብና መጠጥ እየቀረበላቸው እንደሆነ ገልጸውልኛል። ጽዮን ግርማን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ወደ ተከታዩ የምሽቱ ቅንብር እናልፋለን። አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሰሐዬ። የአድዋ ድል 118ኛ ዓመት በመላው የአገሪቱ ክፍሎች በተለያዩ ዝግጅቶች ሲከበር መሰንበቱን በማስታወስ ይንደረድራል የምሽቱ አፍሪቃ ነክርሶች። ኢትዮጵያ በከባድና በዘመናዊ መሳሪያ የታጠቀውን የጣሊያን ወራሪ ኃይል ያሸነፈችው የአውሮፓ አገሮች አፍሪቃን ለመከራመጥ በሚሯሯጡበት ወቅት ሲሆን፣ አውሮፓዊ ኃይልን ድል የነሳች ኢትዮጵያ ብቸኛው ሀገር በሆኗ የአድዋ ድል ለኢትዮጵያ ሉዓላዊነት መከበር ብቻ ሳይሆን ለመላው አፍሪካ ብሎም ለመላው ጥቁር ህዝብ መመኪያ ነው ይላል ይህን መሰረት በማድረግም በአድዋ ከተማ የፓን አፍሪካን ዩኒቨርሲቲ የማቋቋም ስራ መጀመሩ ይፋ መደረጉን በዩኒቨርሲቲው ምስረታ እንቅስቃሴዎች የሚሳተፉት ዶክተር አየለ በከሬ በጉዳይ ዙሪያ ከአፍሪቃ ነቅርሶች ጋር ያደረጉ ቃለምልልስ የመጀመሪያ ክፍል ባለፈው ሰኞ ተሰምተዋል ለምሽቱም ሁለተኛውን ክፍል ይዞ ቀርቧል ዶክተር አየለ በከሬ በመቀሌ ዩኒቨርሲቲ የድህረ ምረቃ ጥናት አስተባባሪና የታሪክና የባህል ጥናት ክፍል ተባባሪ ፕሮፌሰር ናቸው። የአፍሪቃ ንክርሶች አዘጋጅና አቅራቢ ቀደም ብዬ አስታውሻለሁ አዳነች ፍስሐዬ ነች። ያወያየቻቸው ዶክተር አየለ በአድዋ ፓን አፍሪካን ዩኒቨርሲቲን የመገንባቱ እቅድ ከፍተኛ ድጋፍ ማግኘቱን በሚገልጹበት ይጀምራሉ። አምና ጀምሮ ነው እንግዲህ እንቅስቃሴው ስርዓት ባለው መልክ የጀመረው በአለፈው ግንቦት ብሔራዊ ስብሰባ አዲስ አበባ ላይ አድርገን ነበርና የታወቁ ምሁራን የታወቁ ዜጎችን የሃይማኖት አባቶችን እናቶችን፣ በቀጥታ የሚመለከታቸው መስሪያ ቤቶችን ጋብዘን ነበረ። እና ትልቅ ስብሰባ ነበረ፣ እስከ ሁለት መቶ ያህል ሰዎች ያሉበት እና በዛን ጊዜ እውነቴን ነው። ሁሉም በጣም እጅግ በጣም ነው ደስ ያለው። ከአፍሪካ ህብረትም የመጡ ሰዎች ነበሩ። ከዩኒቨርሲቲም የመጡ ሰዎች ነበሩ። በተለይም ከመቀሌ ዩኒቨርሲቲ፣ ከአዲስ አበባ ዩኒቨርሲቲ እና የሁሉም ምንድን ነው ይሄ ነገር መደረግ የነበረበት ድሮ ነው ግን አልተደረገም። የፓን አፍሪካዊነት እስካሁን የነበረው እንቅስቃሴ ወይም ንቅናቄ ነው እንጂ ተቋም መፍጠር የሚባል ነገር የለም። ትምህርትን በሚመለከት እና ቀጥታ ወደ ህዝቡ ጋራ ሊያገናኝ የሚችል ተቋም አልተፈጠረም ነበረ እና ይህንን ሀሳብ ያፈለቁት ኢትዮጵያውያን ናቸው። ኢትዮጵያውያኑ የተወያይተውበት ሙሉ በሙሉ ደግፈውታል፣ እስካሁን ካየነው ፍንጭ ለምሳሌ ትላልቅ ድርጅቶች እንደ አፍሪካ ዲቨሎፕመንት እንደ ኢትዮጵያን ኤርላይን አይነቱ እንደ ዳንጎቴ የሚባል አለ፣ አሁን ትልቅ የሲሚንቶ ፋብሪካ አንድ ናይጄሪያዊ ኢትዮጵያ ውስጥ የከፈተው የግል ደግሞ ፋብሪካዎች፣ ድርጅቶች እነሱን አንዳንዶቹን እንዳየናቸው ብዙዎቹ በቀጥታ መንገድ ለመሳተፍ ፈቃደኝነታቸውን በልዩ ልዩ አይነት መንገድ ገልጸውልናል። ሌላም ደግሞ እነዚህ አሁን ለምሳሌ የታወቁ የቀድሞው የደቡብ አፍሪካ ፕሬዚዳንት ታቦ ምቤኪ እሳቸው ለምሳሌ በመቶ ሀያ አንደኛው ባህል ላይ መጥተው ንግግር አድርገዋል እና እንዲህ አይነቱ ተቋም አስፈላጊነቱን በግልጽ አስቀምጠዋል። ፕሮሚነንት የሆኑት የቀድሞ መሪዎች የተለያዩ ለምሳሌ እንደነ ሩዋንዳ አይነት ሀገር፣ ሌሎቹም በአፍሪካ ህብረት በኩል ይህንን ኢንፎርሜሽን እኛ ኦረዲ ንድፈ ሀሳቡን አዘጋጅተናል፣ ቻርተር አዘጋጅተናል። ዓለም አቀፍ ጉባኤ በግንቦት ለመጥራት ዝግጅት እያደረግን ነው። እዛ ላይ የሚገኙትን ፕሮሚነንት የሆኑትን ወይም ደግሞ የታወቁትን በዚህ አፍሪካ ጥልቅ የሆነ እውቀት ያላቸውን በሙሉ ወረቀቱን በትነናል እና እስካሁን የተገኘው በጣም ደስ የሚል አበረታች ነው። ብዙ ድጋት አለ። ሌላው ደግሞ ምንድን ነው ይሄ ዩኒቨርሲቲ ሲቋቋም እዛ ዩኒቨርሲቲ ውስጥ የሚማሩት ልጆች ከመላው አፍሪካ ዓለም የሚመጡ ናቸው። ለወደፊት አፍሪካን ሊመሩ የአፍሪካን አለምን ሊመሩ የሚችሉ ሰዎች የሚሰለጥኑበት ቦታ ይሆናል ማለት ነው። አሁን እንግዲህ የተማሪዎች ከመላ አፍሪካ መጥቶ የሚማሩበት ዩኒቨርሲቲ ነው የሚሆነው ብለዋል እና ተማሪዎቹ እዛ ሲገቡ መለኪያው ምንድን ነው የሚሆነው? ምን አይነት ተማሪዎች ናቸው እዛ የሚገቡት? እንግዲህ ስንጀምር ቅድም እንዳልኩ ድህረ ምረቃ ነው የሚሆነው። ተማሪዎቹ የሚመጡት ማስተርሳቸውን ፒኤችዲያቸውን ለመስራት ኢቭን ፒኤችዲ ወይም ዶክትሬት ያላቸው ከዛ አልፎ ጥናት ለሚያረጉ ለሚፈልጉ ነው። እና እንግዲህ አንደኛ ይሄ ከባድ የሆነ በራሳቸው ጥልቅ የሆነ ጥናት የሚያደረጉት እንግዲህ ጥናት የሚያረጉት ምንድን ላይ ነው ስንል ፓን አፍሪካዊነት ላይ ያሉት ጉዳዮች ላይ ስለ ፖለቲካ ስሊሆን ይችላል፣ ስለ ባህል ሊሆን ይችላል ስለ ባርነት ሊሆን ይችላል፣ ስለ ቅኝ አገዛዝነት ሊሆን ይችላል። ግን እኛ ፓን አፍሪካዊ ጉዳዮች የምንላቸው ላይ ያተኮረ ጥናት የሚያደርጉ ናቸው ማለት ነው። እነዚህ ልጆች እንዴት ነው የሚመረጡት? በጣም ጥሩ ጥያቄ ነው። የዓለም አቀፉ ጉባኤ ላይ ቦርድ ከተመረጠ በኋላ ያ ቦርድ ተማሪዎቹ በምን ክራይቴሪያ፣ ስፔሲፊክ የሆነ ክራይቴሪያ፣ የፈተና፣ የስራ ልምድ የተለያዩ ነገሮችን እስታብሊሽ አድርገን ስታንዳርድ በሆነ መንገድ ችሎታ ያላቸው ሰዎች ፈተናውን አዘጋጅቶ ፈትኖ ነው የምንቀበላቸው ማለት ነው። ከመላው ዓለም ነው እንዳልኩሽ፣ ክፍት ነው የሚሆነው ለሁሉም የሚያረጉትን ጥናት የሚከታተሏቸው በጣም የታወቁ ለፓን አፍሪካዊነት የተካቡ ስለ አፍሪካ ሂስትሪ ጥልቅ እውቀት ያላቸው ብዙ ወረቀቶች የጻፉ ብዙ መጽሐፍት የጻፉ ምርጥ የሆኑ ሰዎች ብቻ ናቸው ማለት ነው እዛ የሚኖሩት። እና እነሱ ናቸው እንግዲህ ይህንን የሚመረጡበትን ክራይቴሪያ ወይም መለኪያ የሚያዘጋጁት ማለት ነው። እስካሁን ባለው ጊዜ የተከናወኑ ነገሮች ምንድን ናቸው? ዩኒቨርሲቲውን ለመመስረት የአድዋ ህዝብ ለዚህ ዩኒቨርሲቲ ይሆናል ብሎ ያሰበውን መቶ ሄክታር መሬት ወስኖ መረካከብ ብቻ ነው የቀረው። ይሄ መረካከቡ ድንጋይ ከመጣሉ ጋር አብሮ ይሆን ተብሎ ተግባር ላይ ይውላል። ሌላው ምንድን ነው? ቅድም እንደነገርኩሽ ዩኒቨርሲቲው ምን አይነት መሆን አለበት? ምንድን ነው የሚጠናው? እንዴት ነው የሚጠናው የሚለው የንድፍ ሀሳብ ወይም በእንግሊዝኛ ኮንሰርት ፔፐር የሚባለውም ተዘጋጅቶ አልቆ ለሁሉም ቀርቦ ክሪቲክ እንደሆነ ተነቦ ብዙ ኮሜንት ተደርጎበታል። ሌላው ቻርተር ነው። ቻርተርም ቢሆን ረቂቁ ወጥቷል። እንግዲህ ያው ያ ቻርተሩ የሚጸድቀው ቦርድ ከተመረጠ በኋላ ነው። ግን ለዛ የሚሆን የመንደርደሪያው ቻርተር የማስተዳደሪያው፣ ያንን ዩኒቨርሲቲ እንዴት ነው የሚተዳደረው የሚለው እሱም አልቋል። እና ዋናው ቶሎ ስራችን ምንድን ነው ወደ ሀምሳ የሚሆኑ በአሁኑ ጊዜ ሊስት አውጥተናል። የሚጋበዙ እንዳልኩሽ፣ በግንቦት ዓለም አቀፋዊ ጉባኤ ይኖራል። ከዛም በፊት ምናልባት በጣና ጉባኤ ላይ ልንገኝ እንችላለን እና ልናስረዳ እንችላለን። ግን ዋናው በግንቦት ለሚደረገው ስብሰባ የሚሆኑ ማን መጋበዝ አለበት? ይህንንም የኢትዮጵያ መንግስት በተለይ የሎጂስቲኩን ምናምን ስራ እናግዛቸዋለን ብሏል። በነገራችን ላይ ከኛ ካዘጋጁ ከአቀነባባሪ ኮሚቴ ጋር አብሮ የሚሰራ መንግስት ለዚህ ስራ እንዲረዱ ብሎ ስቲሪንግ ኮሚቴ ወይም ደግሞ አቀነባባሪ ኮሚቴ አቀነባባሪ ኮሚቴ አቋቁሟል። ከአብረውን ከእኛ ጋር እንዲሰሩ የተደረገበት ሁኔታ አለ። የአድዋ ዩኒቨርሲቲ አድዋ ላይ ሲቋቋም ትኩረቱ ፓን አፍሪካዊነት ላይ ሲሆን የኢትዮጵያ ሕዝቦች የኢትዮጵያ ዜጎች ለአፍሪካውያን ወንድሞቻቸውና እህቶቻቸው የሚያደርጉት ስጦታ ነው ማለት ነው እና ምክንያቱም ልክ አዲስ አበባ የፖለቲካ ማዕከል እንደሆነች አድዋን የባህል ማዕከል ለማድረግ ነው። እንግዲህ ይሄ ዋናው ዓላማ የአፍሪካ ባህል ማዕከል አድርጎ ትምህርቱ ጋራ አብሮ የተያያዘ ሚዚየም ይከፈታል፣ መጽሐፍት ቤት ይኖራል። ዶክተር አየለ በከሬን ለሙያዊ ትንታኔያቸው እናመሰግናለን። አድማጮች አሁን ጤና ጤና ይስጥልኝ። ክቡራትና ክቡራን አድማጮች እንደምን ሰነበታችሁ? እነሆ ጤና ከቪኦኤ ይዤላችኋል። ኤች አይ ቪ በደማቸው ውስጥ የሚገኝና ለልብ ሕመም የተጋለጡ ሰዎችን የጤና ሁኔታ ለማሻሻል የታሰበና የልብ መታወክ እንዳይገጥማቸው የሚያደርግ ሕክምና ሙከራ ደቡብ አፍሪካ ውስጥ በሰዎች ላይ ተጀምሯል። ይህ ሥራ በኤድስ ላይ የተከፈተ አዲስ የውጊያ ግንባር ነው ይላሉ ባለሙያዎቹ። ኤች አይቪ በደማቸው ውስጥ ያለ ሰዎች ሙሉ ሕይወታቸውን በጤናማ ሁኔታ መኖር እንዲችሉ ተጨማሪ ግብአት ለመስጠት የታሰበ ነው። ይህ ሙከራ በሰባ አምስት አገሮች ውስጥ ባሉ በ6500 ሕሙማን ላይ የሚካሄድ ሲሆን በዓመት 20 ሚሊዮን ዶላር ይጠይቃል የተባለውን ወጪ ዩናይትድ ስቴትስ ልትሸፍን ነው የታቀደው፣ አዲሱ የዋይት ሃውስ የበጀት እቅድ ካልጎዳው። ሰዎች ዕድሜያቸው የገፋ በሄደ መጠን ኤችአይቪ በሌሎችም የሰውነት የተፈጥሮ መጠበቂያ ስርዓት ወይም ቅስም ላይ አዲስ ዐይነት ጥቃት እንደሚከፍት ነው ሐኪሞቹ እየተናገሩ ያሉት ኤችአይቪ በደማቸው ውስጥ ያለ ሰዎች ለደም በአንጎል ውስጥ መፍሰስ በ50 ከመቶ የተጋለጡ ናቸው። ከልብና ከደም ሥራ ስር ለተያያዙ የመታወክ ሁኔታዎች ደግሞ ሙሉ በሙሉ የተጋለጡ ናቸው። ሴቶች ከወንዶች ይልቅ ይጎዳሉ። በአጠቃላይ ከሰሐራ በስተደቡብ ያሉ ሴቶች ከበሽታው የበለጠው ጉዳት ይደርስባቸዋል። በዚህ ሙከራ ውጤትም እነርሱ የበለጠ ተጠቃሚ ይሆናሉ ብዬ አስባለሁ። የዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት ተመራማሪው ዶክተር ካርል ዲፌንባህ ናቸው። ትልቅ ነገር አይደል? እኔ ስራዬን በጀመርኩበት ጊዜ ኤችአይቪ የሞት ፍርድ ነበር። ሕክምና ጨርሶ አልነበረም። እናም በሥራ ዘመኔ ጸረ ኤችአይቪ ኤድስ ሕክምና ተሠራ ውሁድና በቀን አንድ ጊዜ ብቻ የሚወሰዱ መድኃኒቶች ተሰሩ። አሁን ደግሞ ሰው ዕድሜው እየገፋ ሲሄድ የሚያጋጥሙ እንዲህ አይነት ችግሮችን ለመጋፈጥ እየሰራን ነው። ከአስሮች ዓመታት በፊት ይህ ሁኔታ አይታሰብም ነበር። ዛሬ ግን ኤች አይ ቪ በደማቸው ውስጥ እያለ በሰባና በሰማኒያ ዓመታት ዕድሜያቸው ላይ ያሉ ሰዎች ናቸው ያሉን። ጤናማ ሕይወት እየመሩ ናቸው። አሜን የኩላሊት በሽታ በመላ አፍሪቃ እየተስፋፋና ሥር ስር እየሰደደ የመጣ ችግር መሆኑን የሕክምና ባለሙያዎች እያሳሰቡ ነው። ባለፈው ሳምንት ውስጥ ካሜሩን ዋና ከተማ ያውንዴ ላይ የተጠራው ስብሰባ ይህን እየበረታ የሚሄድ የኩላሊት ሕመም መቀነስ በሚቻልባቸው ሁኔታዎች ላይ ሲመክር ነበር። በያውንዴው የደም ማጽጃ ማዕከል ውስጥ የበረታ የኩላሊት ሕመም ካለባቸው ህሙማን አልሰራ ባለው ኩላሊት ምክንያት አላስፈላጊ ወይም መርዛም ሊሆኑ የሚችሉ የሰውነት ፈሳሾችን ከደም ውስጥ የማስወገድና ደሙን መልሶ ወደ ሰውነት የደም ዝውውር ሥርዐት የማስገባት ሥራ ወይም ዳያሊሲስ ይከናወናል። ኒጋላ ፕሪስቺሊያ በመቶዎች ከሚቆጠሩ የማዕከሉ አገልግሎት ተጠቃሚዎች አንዱ ነች። ዳያሊሲስ የጀመርኩት የዛሬ 15 ዓመት ነው። ኩላሊቴ ለጉዳት የተዳረገው በበረታ የደም ግፊት ምክንያት ነው። ዳያሊሲስ ራሱ ውድ አይደለም። እዚህ እየጎዳንና በጣም እየተጫነን ያለው የመድኃኒቱና የላብራቶሪ ምርመራው ክፍያ ነው። ብዙ ህሙማን ወደ ሆስፒታል የሚሄዱትም ችግሩ ከተባባሰ በኋላ ስለሆነ ለምርመራ እንኳ እድል ሳያገኙ ይሞታሉ። የህክምና ወይም የዳያሊሲስ መስሪያዎች ብዙ ጊዜ አለመስራት፣ መበላሸት አንዱም ህሙማን አገልግሎት እንዳያገኙ የሚያደርግ ችግር ነው። ከሀያ የዳያሊሲስ መሣሪያዎች የሚሠሩት ሰባት ብቻ ናቸው በያውንዴው ማዕከል ውስጥ በመሆኑም አራት ሰዓት መውሰድ ያለበት የሕክምና ሂደት በሦስት ሰዓት እንዲጠናቀቅ ይደረጋል። በአጠቃላይ የሕሙማኑ ቁጥር እያሻቀበ ነው። ዩናይትድ ስቴትስ የሚገኘው ብሔራዊ የኩላሊት ድርጅት ባወጣው ሪፖርት ከዓለም ሕዝብ ዐሥር ከመቶ የሚሆነው የኩላሊት ሕመም እንዳለበት ይጠቁማል። በየዓመቱም በቂ ሕክምና ባለማግኘት ምክንያት በሚሊዮኖች የሚቆጠሩ ሰዎች በዚሁ የኩላሊት ችግር እንደሚሞቱም ድርጅቱ አመልክቷል። ብዙ ሐኪሞች በተለያዩ ዩኒቨርሲቲዎች ውስጥ ይሰለጥኑና አንዳች የእውቀት ደረጃ ላይ ከደረሱ በኋላ እዚያው ይቀራሉ ይላሉ የሆላንድ የኩላሊት ሕክምና ጠቢብ የሆኑት ኪቲ ያገር። ከዚያ በኋላ የሚወጣውን አዳዲስ እውቀትና ዘዴ ሁሉ የሚያገኙት ከንባብ ስብሰባዎች ላይ የሚቀርቡ ሳይንሳዊ ጽሑፎችን ከማዳመጥ ነው። ይሁን እንጂ እነዚያን ዘመነኛ ዕውቀቶች በተግባር ሥራ ላይ ሊያውሉ የሚችሉባቸው የጥናትና የሥራ ማዳበሪያ ቀጥተኛ መስኮችና መድረኮች ሊሰናዱላቸው ይገባል። በነገራችን ላይ ማንኛውም የበረታ በሽታ ወይም ጽኑ ህመም ኩላሊትን ከሥራ ውጪ ሊያደርገው ይችላል ይላሉ፣ የያውንዴው ዳያሊሲስ ማዕከል ኃላፊ ግሎሪያ አሽንግታንግታን። ማንኛውም ከባድ መመረዝ ኩላሊት ሥራውን እንዲያቆም ሊያደርገው ይችላል። በእርግዝና ምክንያት የሚደርስ የኩላሊት መታወክ የተለመደ ነው። ስር ለሚሰድ የኩላሊት መታወክ መንስኤዎቹ የስኳር ህመም፣ የደም ብዛት ወይም ከፍተኛ የሆነ የደም ግፊት፣ የበረቱ ተሐዋስያን አመጣሽ በሽታዎች፣ ከመጠን በላይ መወፈር፣ ማጤስ፣ በሐኪም ያልታዘዙ መድኃኒቶችን መውሰድ፣ ስኳር ያለባቸው መጠጦችና ምግቦች በብዛት መውሰድ ናቸው። በመሆኑም ይላሉ አሹም ታንታንግ ተንቀሳቀሱ፣ ክብደታችሁን ቀንሱ፣ ስኳር አታብዙ። ሕመም ሲሰማችሁ የጤና ባለሙያ አማክሩ። ሐኪም የማያውቀውን ምንም መድኃኒት አትውሰዱ። ሌሎችም ብዙ ምክሮች አሏቸው። ለዛሬ በዚሁ ልሰናበት። ጤናውን ይጠብቁ። የቤተሰቦን ጤና፣ የማኅበረሰቦን ጤና ይጠብቁ። የግሎና የራሶ የሆኑ ሰዎች ንጽሕና፣ የቤቶና የአካባቢዎ ጽዳት የጤናው መሠረቶች መሆናቸውን ዘወትር ያስታውሱ። ጤና ይስጥልኝ። አድማጮች ከጤና ቀደም ብሎ የቀረበው የአፍሪካ ነክርሶችም የመጨረሻው ክፍል